የባለ ብዙ ቀለም ሐሳቦች መናዳ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚደመጡት መሰናዶዎች መካከል እንደነ ፊሊፒንስ፣ ቪየትናም ያሉት አሁን የነሱ ፕሮሴስ በጣም ውድ እየሆነ መጣ። አሁን እኛ ኢትዮጵያ ምን እያደረገን ነው? እነዚህን አሰራሮች ወደ ኢትዮጵያ እንዲመጡ የሰማችኋቸው አቶ በርናርድ ላውሬንዲዩ ናቸው። በኢትዮጵያ የስራ ዕድል ፈጠራ ኮሚሽን ውስጥ ከፍተኛ አማካሪም ናቸው። በተለይ በዲጂታል ኢኮኖሚ ዘርፍ መሰማራት ለሚፈልጉ ወጣቶች ይበጃል ስለተባለው አዲስ መርሃ ግብር ቆየት ብሎ ይነግሩናል። አረንፋደሮች እየተወደኩ ነው የምኖረው። ብዙ ጊዜ ግማሹን ጊዜ መከላከያ እየወሰድኩ ባካችሁ እያልኩ እየለመንኩ ግማሹን ጊዜ እየተለማመንኩ ያው በቃ በዚህ ነው ያለሁት። በኢትዮጵያና በሱዳን ድንበር አዋሳኝ አካባቢዎች ያለው ውጥረት አሁንም እንደቀጠለ መሆኑን የአካባቢው አመራሮችና ነዋሪዎች እየተናገሩ ነው። ይህንን የሚመለከተው ዘገባም በምሽቱ ይደመጣል። ተጨማሪ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉም በፊት ግን አጫጭር ዜናዎች ይሰማሉ። ስመኝሸ ቆየ። አመሰግናለሁ ሀብታሙ። ሱዳን ከሳውዲ አረቢያና ከተባበሩት የአረብ ኤምሬቶች ለዘንድሮ የግብርና ምርት ማሳደጊያ የሚውል አራት መቶ ሚሊዮን ዶላር እርዳታ ልታገኝ መሆኑን የሱዳን መንግስት የዜና አገልግሎት አስታወቀ። ሳውዲ አረቢያ ለሱዳን የትብብር ኢንቨስትመንቶች የሚውል ሶስት ቢሊዮን ዶላር ልታዋጣ ቃል የገባችው ሲሆን ሌሎችም እንዲሳተፉ እያበረታታች መሆኗ በቅርቡ የሱዳን የካቢኔ ጉዳዮች ሚኒስትር ሀሊድ አመር ዩሱፍ ለሮይተርስ ገልጸዋል። በተጨማሪም ሳውዲ አረቢያ የአንድ ነጥብ አምስት ቢሊዮን ዶላር እርዳታ ከሁለት ዓመታት በፊት ልትሰጠን መጀመሪያ ቃል የገባችልንን ተግባራዊ ልታደርግልን በድጋሚ ቃል ገብታልናለች ስትል ሱዳን ባለፈው ወር ማስታወቋ ይታወሳል። ሳውዲ አረቢያና ኤምሬትስ በጋራ ለሱዳን የሶስት ቢሊዮን ዶላር እርዳታ ሊሰጡ ቃል ገብተ የነበረ ሲሆን ሱዳን 750 ሚሊዮን ዶላሩ ተለቆልናል፣ ከዚያ ውስጥ 500 ሚሊዮኑ ማዕከላዊ ባንክ ገብቷል ብላ እንደነበር የሮይተርስ ዘገባ አስታውሷል። ትላንት እሁድ በካርቱም ከሳውዲ አምባሳደር ጋር የተነጋገሩት የሱዳን ጠቅላይ ሚኒስትር አብደላ ሀምዶክ ሀገራቸው ከሳውዲ ጋር ስምምነት የተደረጉባቸውን ጉዳዮች በሙሉ ለማንቀሳቀስ ዝግጁ መሆኗን እንዳረጋገጡ ከካቢኔያቸው የወጣው መግለጫ አመልክቷል። የተባበሩት መንግስታት ድርጅት ሰሜን ናይጄሪያ ውስጥ በሚገኙ ዓለም አቀፍ የረድኤት ድርጅቶች ሶስት ጣቢያዎች ላይ ጥቃት መድረሱን አስታወቀ። ቅዳሜ ዕለት ዳምሳክ የምትባለው ከተማ ውስጥ ለተፈጸመው ጥቃት ኃላፊነት የወሰደ የለም። ሆኖም ከቦኮ ሀራም የተገነጠለው እስዋፕ ተብሎ የሚጠራው ቡድን በጥቃት አድራሽነት ተጠርጥሯል። ቡድኑ አለም አቀፍ የእርዳታ ድርጅቶችን የምትረዱ ናይጄሪያውያን የጥቃት ኢላማ እናደርጋችኋለን ብሎ ሲዝት ቆይቷል። በቅዳሜው ጥቃት ከተጎዱ አለም አቀፍ የእርዳታ ድርጅቶች አንዱ የሆነው የኖርዌይ የስደተኞች እርዳታ ድርጅት ለሲቪሉ ሕዝብ እርዳታ የምናጓጉዝባቸው መኪናዎች ወድመውብናል ሲል አስታውቋል። በእስራኤል የሁለት ቀናት ጉብኝት ያካሄዱት የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ትላንት ከእስራኤል አቻቸው ቤኒ ጋትስ ጋር ተወያይተዋል። የመከላከያ ሚኒስትር ኦስተን ለጋዜጠኞች በሰጡት ቃል ከእስራኤሉ አቻቸው ጋር ስለ ዘላቂ የመከላከያ ነክ ግዢዎች እቅዶቿና ስለ ክልላዊ የጸጥታ ጉዳዮች መነጋገራቸውን ገልጸዋል። በተጨማሪም እስራኤል ከአረብ ሀገሮችና አብዛኞቹ ሕዝቦቻቸው የእስልምና እምነት ተከታዮች ከሆኑ ሀገሮቻቸው ጋር ግንኙነት እንድትመሰርት ዩናይትድ ስቴትስ ስለምታደርገው ጥረት ተወያይተናል ብለዋል። ዩናይትድ ስቴትስ ከእስራኤል ጋር ባላት ጠንካራ ግንኙነት በጽናት መቆሟን እንደምትቀጥል በድጋሚ ያረጋገጡት ሚኒስትሩ በእስራኤል ያደረጉት ጉብኝታቸው በናዚዎች እጅ የተጨፈጨፉት ስድስት ሚሊዮን አይሁዶች ከታሰቡበት የመታሰቢያ ቀን ሰሞን ጋር መገጣጠሙን ጠቅሰዋል። ኢራን በናታናዝ የኒውክሌር ተቋሟ ላይ ለደረሰው የኃይል መቋረጥ እስራኤልን ወንጅላለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ሳኢድ ካቲብ ዛዴህ በሰጡት ቃል በደረሰው የኃይል መቋረጥ የዩራኒየም ማበልጸጊያዎች ላይ ጉዳት መድረሱን ገልጸው ኢራን በእስራኤል ላይ በውል ያልገለጹት የበቀል እርምጃ እንደምትወስድ ተናግረዋል። የኢራን የኒውክሌር ድርጅት ዋና ኃላፊ አሊ አክባር ሳሌህ ትናንት እሁድ ማዕከሉ ላይ በደረሰው ተግባር የኒውክሌር አሸባሪነት ተግባር ነው ሲሉ መግለጻቸው ተጠቅሷል። ይህን ተግባር እያወገዝን ዓለም አቀፍ ድርጅቶችና ዓለም አቀፍ የተጻፉ የአቶሚክ ኃይል ድርጅትም ይህንን አድራጎት በመቃወም ሊጋፈጠው እንደሚገባ አጥብቀን እናሳስባለን ማለታቸውን የመንግስቱ ቴሌቪዥን አክሏል። የኢራንን የኒውክለር መርሃ ግብር የሚቆጣጠረው የተባበሩት መንግስታቱ ድርጅት ተቋም ዓለም አቀፍ የአቶሚክ ኃይል ድርጅት ስለተከሰተው ሁናቴ እንደሚያውቅና እየተከታተለ መሆኑን አመልክቷል። በዝርዝር ያብራራው ነገር ግን የለም። ዘኒውዮርክ ታይምስ ጋዜጣ ስለ ጉዳዩ መረጃ እንደተሰጣቸው የገለጹ ሁለት የደህንነት መኮንኖችን ጠቅሶ ሲዘግብ የደረ የደረሰው አደጋ የኢራንን የዩራኒየም የማበልጸግ አቅም በእጅጉ የጎዳው መሆኑን ገልጸው ወደ ቀደሙ አቅሙ ለመመለስ እስከ ዘጠኝ ወር ሊወስድበት እንደሚችል መናገራቸውን ጠቅሷል። ዩናይትድ ስቴትስና የእስራኤል የስለላ መኮንኖች በኢራኑ የኒውክሌር ጣቢያ ላይ በደረሰው የኃይል መቋረጥ የእስራኤል እጅ እንዳለበት መናገራቸውን ታይምስ ጠቅሷል። ዩናይትድ ስቴትስና እስራኤል በጉዳዩ ላይ አስተያየት አልሰጡበትም። አድማጮች ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ። መኝሽን አመሰግናለሁ። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ። አስተያየት ቢኖራችሁ ከመደበኞቹ የማህበራዊ መገናኛ አውታሮቻችን በተጨማሪ 202 227 6379 ላይ አድርሱን። ወደ ቀዳሚ ጉዳይ እንሻገር። እስከ አውሮፓውያኑ 2030 ዓ.ም ድረስ ከ20 ሚሊዮን በላይ ሥራዎችን ለዜጎቿ ለመፍጠር ያቀደችው ኢትዮጵያ እቅድን ያሳካሉ ያለቻቸውን ስልቶችና መርሃ ግብሮች መተግበር ጀምራለች። በቅርቡ ይፋ ከሆኑት መካከል አንዱ በሳይንስና ቴክኖሎጂ ተኮር ትምህርቶች ለሚመረቁ በመቶ ሺህ ለሚቆጠሩ ወጣቶች እድል እንደሚከፍት የተነገረለት በእንግሊዝኛ ምህፃሩ ፍሮግ የተሰኘው መርሃ ግብር ነው። የዲጂታል ኢኮኖሚውን ያሳድጋል የተባለው መርሃ ግብሩ ኢትዮጵያውያን ወጣቶች ዓለም አቀፍ አገልግሎት ፈላጊዎችን ካሉበት ሆኖ በማገልገል ራሳቸውን የሚያሻሽሉባቸውን አሰራሮች እንደያዘም ሰምተናል። ስለ መርሃ ግብሩ ለማወቅ በማሰብ የኢትዮጵያ የስራ እድል ፈጠራ ኮሚሽን በተለይ ደግሞ የዲጂታል ኢኮኖሚ ከፍተኛ አማካሪ የሆኑትን አቶ በርናርድ ላውረንዲውን አነጋግር ያለው አስቀድመን ያቀረብንላቸው ጥያቄ ኢትዮጵያ ከሌሎች መስኮች በተለየ በዲጂታል ኢኮኖሚ ላይ ማተኮር ለምን ፈለገች የሚል ነው። እንግዲህ በሌላ አለም ላይ የሚታየውም ሩጫ ወደ ዲጂታል የመግባት ሩጫ ነው እና ኢትዮጵያ ምንም የሚለይበት ነገር የለም። እንደም እንደኛ ያሉት ሀገሮች በታዳጊ የሆኑ ሀገሮች በፍጥነት ወደ ዲጂታል አለም እንደም መግባት አለባቸው። አንዳንድ ነገሮችን ተፈንጥሮ ሊፕሮግ አርጎ መግባት ይችላሉ እና እንደውም እንደ ኢትዮጵያ ያሉት ሀገሮች ሌጋሲ ሲስተም ሌጋሲ ሲስተም ማለት ከዚህም በፊት ሰራሮች ስለሌሉ ሞር እድል አለን ማለት ነው። ቶሎ ብለን ወደ ዲጂታል አለሙ መግባት እንችላለን ማለት ነው። እና አሁን ለምሳሌ ሲሊከን ቫሌ እንደ ሀገር ብንወስደው ካሊፎርኒያ እንደ ሀገር እንወስደው ከተባለ ስምንተኛ ነው በጂዲፒ ቻለም ላይ እና ካሊፎርኒያ እንደሚታወቀው ሆሊዉድ አለ ግን አሁን በጣም ብዙ ጂዲፒ ላይ ከፍተኛ ሼር የያዘው የዲጂታል ስርዓት ነው እኮ እነ ኡበሮች፣ እነ ጉግሎች፣ እነ ማይክሮሶፍት የጀመሩት ከዛ ነው። በዲጂታል የተመሰረተ ኢኮኖሚ ጂዲፒ ላይ በጣም ትልቅ ሼር እንደሚኖረው ያሳየናል። እና ኢትዮጵያም እንደዛውም ብዙ ነገር መሰራት ይቻላል በዲጂታል አለሙ ላይ ይሄንን ዘርፍ በመላ ሀገሪቱ ለማስፋፋት ያግዛል ተብሎ የቀረበው ስልት በእንግሊዝኛ መጽሩ ፍሮግ የሚባለው ፍሪላንሲንግ ኦትሶርሲንግ አንድ ጊግስ ከሚሉት ቃላት የተውጣጣው ሀሳብ መሆኑን በማስገንዘቢያችሁን አንብቤ ያለው የተጓዳኝ ስራ ከውጭ ተቋማት ጋር መስራትና የሌጣ ስራ ግንኙነት ወደሚለው አጠጋግተን ልንተረጉም ሞክረናል። ወደ አማርኛው ፍሮግ የተባለው ስትራቴጂ ይዘት ምንድን ነው? በምንስ መልኩ ነው ሀገሪቱን ሊጠቅማት የሚችለው? ፍሮግ የምንለው በእንግሊዘኛ ነው። እስቲ መጀመሪያ እኛ እንዴት እንደተረጎም ነው እስ ለመግለጽ ልሞክር። ፍሪላንሲንግ፣ አውትሶርሲንግ እና ጊግዝ ነው። በጊግዝ ብንጀምር ጥቃቅን የሆኑ ተግባራቶች ናቸው። በመጓጓዝ፣ በመዳረስ፣ በማስጣድ፣ በድህንነት እና የመሳሰሉት ጥቃቅን ተግባራቶች ናቸው። በሚሊየን የሚቆጠር የስራ የመፍጠር ካፓሲቲ ያለው ጊግስ እንደዛውም ደግሞ በኮንትራክት bizo so gesi na zile gigozich ngidi kwa contract የታሰሩ ተግባራቶች ናቸው እና በተናጠል ውል ማለት ነው። አዎ፣ በተናጠል ውል ናቸው እና እንደዛም ደግሞ ፍሪላንሲንግ ብናየው ተመሳሳይ ነው፣ ግን ፍሪላንሲንግ ከፍተኛ ክህሎት አገልግሎት የሚሰጥ ሰው ነው። እንግዲህ በሕግ፣ በሂሳብ፣ በአልጎሪዝም፣ በፕሮግራሚንግ፣ በሶፍትዌር ኢንጂኒሪንግ እና የመሳሰሉት ከፍተኛ አገልግሎት ነው ማለት ነው። አንድ ፍሪላንሰር ነው። አንድ ኢትዮጵያ ያለ ፍሪላንሰር ከካሊፎርኒያ ወይንም ከቪየትናም ወይንም ከፓሪስ ወይንም ከደርባን ያለ ሰው ጋር አገልግሎት መ መስጠት ይችላል ማለት ነው። ወደ አውትሶርሲንግ ስንመጣ ደግሞ እንደ ፍሪላንሲንግ ሎካልም እና ግሎባልም አገር አቀፍ እና ዓለም አቀፍ አገልግሎት የመስጠት ኦፖርቲኒቲ አለ። እንግዲህ አውትሶርሲንግ ምንድን ነው? ኤግዛክትሊ የግብይት ጀርባ ወይም የመካከለኛው እና የፊት ለፊት የቢሮ ስራዎችን የማከናወን ስራ ነው። ምሳሌ ፓሪስ ያለ አንድ ትልቅ ኩባንያ እነዚህን ስርዓቶችን ዋጋው በጣም ከፍ እያለ ሲሄድ ይሄ ኩባንያ ወደ ሌላ ሀገር የመላክ ኦፖርቹኒቲ ይኖራል ማለት ነው። እስካሁን የታየው ወደ ኢንዲያ፣ ወደ ፊሊፒንስ፣ እንደነ አሜሪካ ያሉት ደግሞ አንዳንዴ ወደ ኮስታሪካ የመሳሰሉት የመላክ ኦፖርቹኒቲ ያለ እነዚህ ፕሮሴሶች አሁን ያ ያልን ያለ ነው ወይስ እንደነ ሳውዝ አፍሪካ እንደነ ኬንያ ወደ እኛ ወደ ኢትዮጵያ እንዲመጡ ነው። ስለዚህ እንደተረዳሁት ከሆነ በሌሎች ሀገራት በውድ ዋጋ ይሰሩ የነበሩ አገልግሎቶችን ኢትዮጵያ ውስጥ በተሻለ ዋጋ በመስራት ለሀገር ገቢ የማስገኘት አሰራር ነው የሚሆኑ ማለት ነው። በጣም ልክ ነው። እና ሀገራችን ምንድን ነው ኮምፒት ማድረግ የምችለው ሲባል አንደኛ በእኛ ሀገር ዲግሪ የሚይዙ በስቴም ስቴም የምንለው እንግዲህ በቴክኒካል በኢንጂኒሪንግ የመሳሰሉት ዲግሪ ናቸው እና በስቴም ዲግሪ የሚይዙ ልጆች በየዓመት ከሁለት መቶ ሺህ በላይ ናቸው። እኛ ሀገር አሁን ለምሳሌ ከደቡብ አፍሪካ፣ ኬንያ እና ሌላም ሀገር ጋር ስናነጻጽረው በጣም ብዙ የስቴም ዲግሪ ክምችት አለን። ይህን ክምችት እንዴት ወደ ፍሪላንሲንግ እና አውትሶርሲንግ እንጠቀመው ነው አሁን ከዛም አልፎ ደግሞ እነዚህ ዲግሪ የያዙ ልጆች በጣም ቶሎ ብሎ ወደ አንድ መስክ ወይም አሁን ለምሳሌ ወደ አይቲ አውትሶርሲንግ እያለ ነበር ወይም በቢፒኦ መሰልጠን ካለባቸው ቶሎ ብሎ ይሰለጥናሉ ቢካዝ በጣም ወጣት የሆነ ወርክፎርስ ነው። እና ይሄ በጣም ትልቅ ኦፖርቱኒቲ ነው ለኛ ሀገር። እነዚህ ትላልቅ ኩባንያዎች ከኢትዮጵያ የሚመጡ ግን ስፔሻሊ ደግሞ አብሶም ከአሜሪካ፣ ከአውሮፓ የመሳሰሉት አገሎቶች ከኛ አገልግሎት ከያዙ ዋጋው ዝቅ ስለሚል ለነሱ በጣም ጥሩ ይሆናል ማለት ነው። እዚ ጋ የሚነሳው አንድ ሌላ ጉዳይ አለ። በዚህ አሰራር ውስጥ ለአመታት የቆዩ የዳበረ የትምህርት ስርዓት ያላቸው ወጣቶቻቸው በዚህ አይነት አሰራር ውስጥ የካበተ ልምድ ያላቸው አሉ። ኢትዮጵያ እንደ ጀማሪ ሀገር ከሌሎች ጋር ተወዳድራ የሚፈለገውን አይነት ገቢ ለማግኘት ምን ያክል አቅም አላት? ይህንንስ ውድድር በአሸናፊነት እንድትወጣ ምን አይነት ቅድመ ዝግጅቶች ተደርገዋል? ይህ በጣም ጥሩ ጥያቄ ነው። ውድድሩ ቀላል አይደለም። ግን አሁን በላይት ማኒፋክቸሪንግ ያየ ነው እንግዲህ በሳውት ኢስት ኤዢያ እንደነ እንደ ፊሊፒንስ፣ ቪየትናም ያሉት አሁን የነሱ ፕሮሴስ በጣም ውድ እየሆነ መጣ። አሁን እኛ ኢትዮጵያ ምን እያደረገን ነው እነዚህን አሰራሮች ወደ ኢትዮጵያ እንዲመጡ ለምን የሚባል ያው እንግዲህ በዝቅ የሆነ አገልግሎቱ መስጠት ስለሚቻል ኢትዮጵያ እንግዲህ እነዚህን ቢዝነሶች ለመሳብ እየሞከረች ነው። አውትሶርሲንግ ዓለምም ህንድ፣ እንደ ፊሊፒንስ ያሉት ሀገራቶች አሁን የነሱ ዋጋቸው ተመጣጣኝ እየሆነ አይደለም ምን እያልን ነው? በተመጣጣኝ ዋጋ እነዚህን ቢዝነሶችን መሳብ እንችላለን። ቅድመ ዝግጅቱ ምን ይመስላል ከተባለ ደግሞ እንግዲህ አይሲቲ ፓርክ ብዙ ዝግጅቶች እየተደረጉ ናቸው። ኮኔክቲቪቲውን በደንብ ለማስተካከል እየተሞከረ ነው። እንደምታውቁት ቅርብ ጊዜ ዴታ ሴንተርዞች ከአምስት የሚሆኑ አራት ከግል ዘርፉ እና አንድ ደግሞ ከፐብሊክ ሴክተር የተወጣጡ ዴታ ሴንተርዞች አሁን በቅርብ ጊዜ እየተገነቡ ነውና እና የመረጃ ማዕከሎች እንግዲህ እየተገነቡ ነው የመሳሰሉ ግን ከአይሲቲ ፓርክ ደግሞ ስንወጣ ሌላም ቅድመ ዝግጅቶች የተደረጉ ናቸው። አንዳንድ እነዚህ ከመንግስት ያሉ አካላቶች ስለ አውትሶርሲንግ ምን ምን መስራት እንዳለብን እየተዘጋጀን ነው። አለም ለምሳሌ ስራ እድል ፈጠራ ኮሚሽን ላይ የፍሮግ ግብረ ኃይል መስርተናል። እስከ አስራ አምስት የሆኑ ከግል ዘርፉ የተወጣጡ በጣም የጠነቀሩ ኩባንያዎች ናቸው። ለመጥቀስ ያህል ሶርሲንግ ስለ አውትሶርሲንግ ስላነሳን ከኤክሰለረንት ብንጀምር ከአርንዲ ግሩፕ ኤምኤምሲ፣ ዋይ ቴክ እንግዲህ እነዚህ ከኦልሞስት መቶ አምሳ ሰዎችን እያሰሩ ናቸው እያንዳንዶቹ ማለት ነው እና ከዛም በላይ ደግሞ የማደግ ካፓሲቲ አላቸው ፍሮግ ከተሰኘው ስልት ጎን ለጎን የስራ ፈጠራን ለማበረታታት የተለያዩ መርሃ ግብሮችና ውድድሮችን እያደራጃችሁ እንደሆነም ሰምተናል አዎ ጥሩ አሁን አንትረፕነርሽፕ ላይ እንደውም ቅርብ ጊዜ ትልቅ የሀገራዊ ንቅናቄ ጀምረን ነበር እንቆጳ የሚል እንቆጳ እንግዲህ የስራ ፈጠራ የእያንዳንዱ የሀገራችን ዜጋ ስራ መፍጠር እንደሚችል ስራ መፈለግ ብቻ ሳይሆን ስራ መፍጠር ይህን አይዲያ ወይም የቢዝነስ ኮንሴፕት ከያዘ እንዴት ነው ይህን ቢዝነስ ኮንሴፕት ወደ ቢዝነስ ሞዴል የሚቀይረው? እንዴት ነው ሰክሴስ ደግሞ እንዴት ነው የሚሆነው? እና ስለዚህ ጠቅለል ባለ ሁኔታ የንግድ ሀሳቦች ተጨባጭ የንግድ እንቅስቃሴዎች እንዲሆኑ የሚያግዙ መርሃ ግብሮችን ነው ማለት ነው እየዘረጋችሁ የምትገኙት። አዎ ልክ ነው፣ ልክ ነው። ከመለያየታችን በፊት በተለያዩ ሀገራትም ኖረሃል። ከእነሱ ጋር ስታነጻጽረው በኢትዮጵያን የሚሰሩ የቴክኖሎጂ ፈጠራዎች ከመላው ዓለም ጋር ለመወዳደር ምን ያክል ብቁ ናቸው? ምንስ ማሟላት ይኖርባቸዋል? ያሉት ኢኖቬሽኖች ስናያቸው ኢትዮጵያ በጣም ግሩም ናቸው። ምንም ከሌላ ሀገር ጋር የሚተናነሱ አይደሉም። እኛ ሀገር የተቸገር ነው የመረጃ ወይም የኢንፎርሜሽን አለመቅረብ ነው። እና ብዙ ጊዜ አናቅም። እና በጣም አመሰግናለሁ ይህን መድረክ እንደም ስለፈጠርክ። በጣም ብዙ ስታርታፖች አሉ እንግዲህ የሚፈቱት ችግሮች እና ኢኖቬሽን ሌቭላቸው በጣም ከፍተኛ ነው። ምንም ከሌላ ሀገር ጋር አይተናነስም። ትንሽ እኛ ለየት የሚያደርግን አንዳንድ ጊዜ የኳሊቲ ስታንዳርዳችን የጥራት ቁጥጥር ወይም የጥራት ሁኔታ ማለት ነው። ኤግዛክት ያው የጥራት ቁጥጥር ላይ አንዳንድ አንዳንድ ጉለቶች አሉ እና እነዚህንም ባይዘዌ ለመፍታት እየተሞከረ ነው። ግን እነዚህ ነገሮች ደግሞ የሚፈቱ በፖሊሲ ሳይሆን ብዙ ጊዜ በኤክስፔሪያንስ ነው፣ በኤክስፖዦር እነዚህን ኤክስፔሪያንሶች ትሬኒንጎችን ለማቅረብ እየተሞከረ ነው። አሁን አብዛኛው ጊዜ የምናየው እኛ ሀገር እነዚህ ስታርታፖች ቢቱሲ ማለትም ከአንድ ቢዝነስ ወደ አንድ ግለሰብ የሚሄዱ አገልግሎት የሚያቀርቡ ቢዝነሶች ናቸው። እነዚህ ስታርታፖች ቀስ ብሎ ደግሞ ከአንድ ቢዝነስ ከነሱ ወደ ሌላ ቢዝነስ አገልግሎቶችን ማቅረብ ከቻሉ ሌላም ሀገር ላይ የምናየው እንደዛው ነው። ብዙ ጊዜ ቢቱቢ የምንለው ነው ቶሎ ብሎ የሚያድገው እና ትንሽ እዚህ ላይ ለመስራትም እየተሞከረ ነው፣ በፕሮሞሽን በፖሊሲም እና ተስፋችን ይሄው ነው። እጅግ በጣም አመሰግናለሁ። አቶ በርናርድ ላውሬን ድዩ የኢትዮጵያ ስራ ፈጠራ ኮሚሽን ከፍተኛ አማካሪ ነት ለነበረን አጭር ቆይታ በእጅጉ አመሰግናለሁ። በጣም አመሰግናለሁ። you mm -hmm. የተባበሩት መንግስታት የምግብና እርሻ ድርጅት መረጃ እንደሚያሳየው በዓለም ዙሪያ ወደ አንድ ትሪልየን ዶላር የሚወጣ ምግብ ይጣላል ወይንም ያላግባብ ይባክናል። በኮሮና ወረርሽኝ ምክንያት ዩናይትድ ስቴትስ ውስጥ ይህን የምግብ ብክነትና ረሃብን ለማስቀረት የሚደረጉ አዳዲስ ጥረቶችን ቃኝታ ቬሮኒካ ኢግላሲያስ የላከችውን ዘገባ ስመኝሽ ቆየ ታቀርበዋለች። አሜሪካን ውስጥ አነስተኛ እርሻ ባለቤቶችን ከደንበኞቻቸው ጋር በቀጥታ ማገናኘት አዲስ እርሻ የተሰኘው መንግስታዊ ያልሆነ ተቋም ከሚሰራቸው ስራዎች አንዱ ሲሆን ይህም በኮሮና ወረርሽኝ ወቅት ምግብ እንዳይባክን እየረዳ እንደሚገኝ የድርጅቱ ባለቤት ሞሊስ ካሊዝ ይናገራሉ። በትላልቅ ኢንዱስትሪ ውስጥ ከሚታየው እጅግ ያነሰ የምግብ ብክነት ነው እዚህ ያለው። ምክንያቱም የማከፋፈሉ ሂደት ውስጥ ያሉት መዳረሻዎች በጣም ትንሽ ናቸው። የዶሮ አርቢ የሆነችው አሽሊ ሄኒም አነስተኛ በሆነ ስፋት የሚሰራ ስራ ብክነትን ለመቀነስ የሚደረገውን ጥረት እንደሚያቀለው ትገልጻለች። ሚዛኑን ጠብቆ እንዲሄድ በማድረግ ጥሩ እየሰራን ነው። ገበያ ውስጥ የፍላጎት መጠን ሲጨምር ካላየን በስተቀር የዶሮዎቻችንን ቁጥር አንጨምርም። የገበሬዎቹን ምርቶች በገበያ የሚሸጡት ነጋዴዎችም ያልተሸጡ ምርቶችን ምግብ ለሚያከፋፍሉ የምግብ ባንኮች ይሰጣሉ። በኮቪድ-19 ወረርሽኝ ምክንያት ደግሞ እነዚህን ምግቦች የሚፈልጉ ሰዎች ቁጥር እጅግ ጨምሯል። ፍሬል ዌልሽ የእንጉዳይ ጉዳይ ነጋዴ ናት። ትርፍ ይኑረኝ አይኑረኝ ሁልጊዜ አንድ ሳጥን ምግብ ለእነዚህ ሰዎች ይዤ እመጣለሁ። የምግብ ብክነት በዩናይትድ ስቴትስ ውስጥ ትልቅ ችግር ነው። በየዓመቱ ከአንድ ሚሊየን ቶን በላይ ምግብ ይባክናል። በዛው መጠን ደግሞ አሜሪካንን መመገብ በሚል የሚንቀሳቀሰው በጎ አድራጎት ድርጅት አሜሪካ ውስጥ አርባ ሁለት ሚሊየን ሰዎች ወይም ከስምንት ሰዎች አንዱ የምግብ እጥረት እንደሚያጋጥማቸው ይናገራል። በኮቪድ-19 ምክንያት የእንቅስቃሴ ገደቦች በተጣሉበት በዚህ ወቅት ታዲያ ምግብን የሚያሰባስቡ ፕሮግራሞች ኢንተርኔትን በመጠቀም በጥንቃቄ ምግቦችን የመሰብሰብና የማሰራጨት ስራ እየሰሩ ናቸው። በርካታ በጎ ፈቃደኞችም አብረዋቸው ይሰራሉ። ጎን ለጎንም የሚሰሩ የፈጠራ ውጤቶች ቁጥር እጅግ እየተበራከቱ ናቸው። ለምሳሌ ጥቅም ላይ ያልዋሉ ምግቦችን በየሜዳው በመጣል ከቆሻሻው የሚወጣ ሚቴን የተሰኘ ንጥረ ነገር የአየር ብክለትን ከሚያስከትል ይልቅ ሉፕ ክሎዚንግ የተሰኘ አንድ አነስተኛ የንግድ ተቋም ምግቡን ወደ ማዳበሪያነት የሚቀይር ማሽን አምርቶ እንደ ሬስቶራንቶች ባሉ ምግብ በስፋት በሚትረፈረፍባቸው ቦታዎች ላይ እያስቀመጠ ይገኛል ጄፈሪ ኒል የድርጅቱ መስራች ነው። ምግብ በየቦታው ከመጣል ይልቅ በዚህ መልኩ ወደ ማዳበሪያ ብንቀይረው አሁን ካለው ስድስት በመቶ ቆሻሻ ምግብን ድጋሚ ጥቅም ላይ የመዋል ደረጃ ወደ መቶ በመቶ ከፍ በማድረግ እንችላለን። ይሄ ማዳበሪያ አፈር ላይ ሲጨመር አፈሩን ከፍተኛ የአየር ንብረት ለውጦችን እንዲቋቋም በማድረግ ያግዛል። የዩናይትድ ስቴትስ የአካባቢ ጥበቃ ኤጀንሲ በተባበሩት መንግስታት ድርጅት የተሰጠውን መመሪያ በመከተል ባክ ነው የሚጣሉ ምግቦችን መጠን ሀምሳ በመቶ የመቀነስ እቅድ አለው። የመንግስታቱ ድርጅት ተወካይ ማርክ ራድካ ይህን ይላሉ። የአየር ንብረት ለውጥን በተመለከተ የዓለም ሕዝብ አሜሪካ መሪ እንድትሆን ይጠብቃል። በዓለም ላይ ያሉ ብዙ ነገሮች በተወሰነ መጠን ነው ያሉት። እኛ ደግሞ በምናመርተው ምርትና በምንጠቀማቸው ነገሮች እነዚያን ገፍተን እያለፍንና አየርን እየበከልን ነው። ያለአግባብ የሚባክነውን የምግብ መጠን ለመቀነስ ግን የበርካታ አካላትን አብሮ መስራት እንደሚጠይቅ የዩናይትድ ስቴትስ እርሻ ክፍል ተወካይ የሆኑት Jin paspi, i ከግል ተቋማትና ድርሻ ካላቸው አካላት ጋር ሆነን ለተጠቃሚዎች ትምህርት እየሰጠን ነው። ለምግብ ባንኮች ምግብ የሚለግሱ የንግድ ተቋማት ኃላፊነታቸውን ለመወጣት ጥበቃ እንደሚያገኙ ለማሳወቅ ጥረት እያደረግን ነው። ማይክል ሮድ በወረርሽኝ ወቅት ብዙ ጊዜ የሚሸምተው ፋርመርስ በተሰኘው የገበያ ቦታ ነው። የሚባክነውን ምግብ መጠን ለመቀነስ ግን ዩናይትድ ስቴትስ በድሃና በሀብታም መካከል ያለውን ልዩነት ከማጥበ አባባ አንስቶ ብዙ ችግሮችን መፍታት አለባት ይላል። አሜሪካ ውስጥ የቤት አልባነትና የረሃብ ችግር ቢኖርም አሁንም ሀብታም አገር ናት። ስለዚህ እንደኔ ያለ ሰው እዚህ መጥቶ የሚፈልገውን ያክል ገዝቶ ጥሎ ይሄዳል። ያ ደግሞ ለብክነት ይዳርጋል። ይህንን እንዴት ትክክለኛና አግባብ ባለው መንገድ መፍታት እንደሚቻል ማወቅ አስቸጋሪ ነው። በኢትዮጵያና በሱዳን ድንበር አዋሳኝ አካባቢዎች ያለው ውጥረት አሁንም እንደቀጠለ መሆኑን የአካባቢው አመራሮችና ነዋሪዎች ተናግረዋል። የሱዳን ጦር አሁንም በአካባቢው እንደሚገኝና ቤቶችንም እንደሚያቃጥል ነው አመራሮቹና ነዋሪዎች በአሜሪካ ድምፅ የተናገሩት። አስቴር ምስጋናው ተከታዩን ዘገባ አልካለች። ከሰባት ወር በላይ ያስቆጠረው የኢትዮጵያና የሱዳን ድንበር ውዝግብ መቋጫ ሳይገኝለት አሁንም እንደቀጠለ ነው። የሱዳን ጦር ድንበራችንን ጥሶ ገብቶ ጥቃት እየፈጸመብን ነው ብለው ቅሬታ እያሰሙ የነበሩት በምዕራብ ጎንደር ዞን መተማ ወረዳ ማጠቢያ ንዑስ ወረዳ የሹመት መንዱካ ቀበሌ ነዋሪዎች አሁንም በሱዳን ጦር ጥቃት እየተፈጸመብን ነው ይላሉ። የመኖሪያ ቤታቸው በሱዳን ጦር እንደተቃጠለባቸው የሚገልጹት አቶ መልክ ያላምረው ከነዋሪዎቹ አንዱ ናቸው። ቤት የእርሻ ካምቡ በሽሮ በሙሉ ቤቱ እኔ ማመል ማለም የነበረው ሰሊጥ፣ ማሽላ፣ ጥጥ ነው ማምረት የነበረው ከዛ እርሻ ከአምስት ከአምስት መቶ ጉንዳድ ያላለሰትም ሲሆን ከዛው ላይ ከብቱም በዚህ በሱዳን ድንበር በጠረፍ ባሉት አርብቶ አደሮች እየተጎዳሁ ነው የምኖረው። ብዙ ጊዜ ግማሹን ጊዜ መከላከያ እየወሰድኩ ባካችሁ እያልኩ እየለመንኩ፣ ግማሹን ጊዜ እየተለማመንኩ ያው በቃ በዚህ ነው ያለሁት። አካባቢ ተዘራ ምናምን የሚባል ሰውዬ ሁለት ትራክተር ሄደዋል። ወደ ሶስት ሰው ተገሏል። ተኛ ራቅ ያለ የአንድ ሰዓት መንገድ ቢሆን እንደዛ ነው፣ ከኔ መሽሮ። አሁን ደግሞ ከእኛ አካባቢ ሲዞሩ ነው የሚውሉት፣ እና እንዳይመጡ እንዳይገቡ፣ ወደ እርሻ እንዳይገቡ እያሉ መለክ ነው የሚሉት ያለ። ለዚህ እዛ አካባቢ ለሚሄዱ ገበያ ምናምን ደርሰው ለሚመጡ እና መሬቱ የኛ ነው እያሉ ነው ያለ

ሌላው አስተያየት ሰጪ አቶ ባንት አምላክ በላይ በበኩላቸው የሱዳን ጦር ወቅቱን ተከትለን የእርሻ ስራችንን እንዳናከናውን ችግር እያደረሰብን ነው ብለዋል። እያቃጠሉት ነው አሁን በዚህ ሰሞን ሄደው ነበረ።

ፈቲያ ወደ ምራቅ በምዕራብ ጎንደር ዞን መተማ ወረዳ ማጠቢያ ንዑስ ወረዳ ሹመት መንዱቃ ቀበሌ ዋና አስተዳዳሪ አቶ አለሙ አወቀ በኢትዮጵያና በሱዳን ድንበር አዋሳኝ አካባቢዎች ያለው ውጥረት አሁንም እንደቀጠለ መሆኑን ገልጸዋል። በተከታታይ እንግዲህ ከቃጠሎ እስከ ሀብትና ንብረት ተፈጥሮ ሀብት ያህል ነገር እየዘረፉ ያላቋረጠ ትንኮሳ እንዳደረጉ እንደሆነ ያው በተደጋጋሚ መረጃ እየሰጠን ለመንግስትም ችግሩን ያው በአመራር ደረጃ ከወረዳ ጀምሮ ያለውን ነገር እያሳወቅን ነው ያለ ነው። አሁንም ቢሆን ያው ገና ግንቦት ሰኔ ላይ አርሶ አደሩ ወደ ማሳው ተረጋግቶ እንዳይ እንዳይገባ የእርሻ ስራ ተረጋግቶ እንዳይሰራ፣ አታርሱም ማሳ አታቀዱም በሚል ነገር የእነሱ በእነሱ አባባል ዲሳሻ የሚውሉ ካለ በእኛ ግን ያ ታጣቂ የምንለው እየገቡ የሚያሰራሩበት የሚያንገራግሩበት ተደንባቂ የሆነ ነገር አለ እና በአሁኑ ሰዓት አርሶ አደሩ በተደጋጋሚ ችግሩንም ቅሬታውንም እያቀረበ ነው። እስካሁንም ድረስ በቦታው ድረስ ተጎንቶ ያው የእኛም እንደ መንግስት ያለው አመራርም ለምን የሚል ነገር በእውነት ክትትል አላደረገም። ትንሽ እይታም የተነፈገው ይመስላል። ያው መንግስት ከሚሰራቸው ሶፊ ስራዎች እና አሁን እየተደረገ ካለው ሀገራዊ ለውጥ አብዛት ያው መንግስት የሚሰራው ሶፊ ስራ ቢኖርም፣ በተለይ በእኛ አካባቢ ደግሞ እንዲህ እንዲህ አይነቱ የእነሱ ትንኮሳ እስካሁንም መቆም ባለመቻል ያው አርሶ አደሩ አሁን እንዲሆን ቅሬታውን ለመራሩም ለመንግስት እያቀረበ ነው ያለው። አሁን ደግሞ ነገሩን አስቸጋሪ የሚያደርገው አሁን ምድረ ሱዳን ላይ በተጨባጭ ያው ከሰሜኑ የሀገራችን ግጭት ጋር በተያያዘ ወደ ሱዳን የገባ ኃይል እንዳለ ይታወቃል። ያ በተመሳሳይ ቅመምቶቹም ይሄ የኛ ሰው የኛ ዜጋ ከእነሱ ጋር ተቀላቅሎ እያስቸገረ ያለ እነሱም አይዞህ በርታ የሚሉት አካል ያለ መሆኖም የሚያሳይ ነገር አለ። በተለይ በታች አርማጮ የገቡበት ሶስት አራት ሰራዊትን ይዞት የነገረውን ቦታ ወደ ሰሜን ሀገራችን ክፍል ሰራዊቱ ሲሆን ዘለው እንደገቡ አሁን የክርክርና የዲፕሎማሲ ጉዳይ ስለሆነ እዛ ቦታ ላይ ይህ ጦር አልወጣም እ እስከማውቀው ድረስ አልወጣም። በታችን ከእኛ በበታች ማለት ነው። መልስ ገበያ የሚባል ቦታ ላይ ቢያንስ አሁን ሁለት ዓመት ሶስት ዓመት ያህል ያው ቦታውን እንደያዙ አመጣም በሚል እስካሁን ድረስ የሱዳን ኢትዮጵያና ሱዳን በሚዋሰንባቸው ድንበሮቻቸው አካባቢ የተፈጠረውን ግጭት አስመልክቶ አንዱ ሌላውን ወገን ተጠያቂ ሲያደርጉ መቆየታቸው ይታወሳል። ሰሞኑን ከአውሮፓ ህብረት ልኡካን ጋር ውይይት ያደረጉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ወረራ ሲሉ የገለጹትን ይህንን የሱዳን ድርጊት ማንሳታቸውን መስሪያ ቤታቸው ባወጣው መግለጫ አስታውቋል። የዓለም አቀፉ ማህበረሰብ ሱዳን የኢትዮጵያን ሉዓላዊ መሬት በወረራ ጋራ መያዟን ተከትሎ ማውገዝ የሚጠበቅበት ቢሆንም ይህንን አለማድረጉ አሳዛኝ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ በኢትዮጵያ በኩል ችግሩ በሰላማዊ መንገድ መፍትሄ እንዲያገኝ ጽኑ አቋም ያለ መሆኑንም ለአውሮፓ ህብረት የልዑካን ቡድን አብራርተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አብራችሁን ስላመሻችሁ በእጅጉ አመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅ ምህንድስናው ደግሞ ኤልያስ አስማረ እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።